እግዚአብሔር አምላካችን እናመሰግናለን። አብረን እንጸልይ። ቅዱስና ታላቅ ሆንክ። በጣም የምትወደን የምታስብልንና የምትጠነቀቅልን ቸሩ አምላካችን እግዚአብሔር በታላቅ ቸርነትህ በታላቁ ዙፋን ፊት እንድንቀርብ እድል ስለሰጠህን እናመሰግንሃለን። ይሄ ትልቅ እድል በልጅህ በክርስቶስ ኢየሱስ የመስቀል ጣር የመስቀል መስዋዕትነት በኩል የተገኘ ነውና እጅግ የምናከብረው እጅግ የምንደሰትበት እድል ስለሆነ እናመሰግንሃለን። አቤቱ እኛን ወደ ራስህ ያስቀረብክበት ታላቅ ፍቅርና ቸርነት በመስቀል ላይ ስለተገለጠ ክብር ሁሉ ላንተ ይሁን። አሁንም በጌታችን በኢየሱስ ክርስቶስ መስዋዕትነት በኩል ኃጢአታችንን ይቅር ብለህ በደላችንን ሁሉ ከኛ ላይ አንስተህ በመካከላችን በጌታ በመንፈስ ቅዱስ ኃይል እንድትመላለስ እያንዳንዳችን እንድትባረከን በጌታ በኢየሱስ ስም እንለመናሃለን። በዚህ ሁሉ ለአንተ ብቻ ክብር ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን እናመሰግናለን። የመጀመሪያው መዝሙራችን ቁጥር 24 ነው። እህታችን ናንሲ ሰው ለመውሰድ ወደ ሰው እያመላለሰች ነው እና ያለ መሳሪያ እንዘምረዋለን አዲስ ዝማሬ እንዘምር ቁጥር 24 ዝማሬ እንዘምር ለመዳኒታችን ክብር፣ የምስጋናችን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ በረኛቸው የታመኑ በመስኩ የተሰማሩ ዱካውን የተከተሉ ለደህንነት የተጠሩ ከጨካኛው አውሬ የዳኑ ከመታረድ የተረፉ ሐሴትን እንደሚያደርጉ ባጥፊው ጥፋት ስላልጠፉ አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ፣ አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። ማቃችንን ቀዷልና፣ ጸጋውን አልብሶናልና ክብራችን ትዘምርለት ፍቅሩ አጽናንቶናልና ጉዳታችንን የሚሹ ጉድጓድ ምሰው የጠበቁን አጋንንት አፍረዋልና፣ ያደፈጡት ሊያጠቁን አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ አዲስ ዝማሬ እንዘምር ለመዳኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ በፍጹም ልብ እንዘምር፣ በአምላካችን ደስ ይበለን። እና ጨብጭብ ልልን በል ለምን ስን ቆጥባለን? በምስጋናችን ዝማሬ ምሽጉንና እናፈርሳለን በመንፈሳዊ ጦርቃ ድል በድል እንሄዳለን። አዲስ ዝማሬ እንዘምር ለመድኃኒታችን ክብር፣ የምስጋናችንን ሽታ እናሳርግ በእልልታ። አዲስ ዝማሬ እንዘምር ለመድኃኒታችን ክብር የምስጋናችንን ሽታ እናሳርግ በእልልታ። እግዚአብሔር ይመስገን። የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር መቶ አስራ ዘጠኝ እስከ መቶ አራት ድረስ አንብበን ነበር። ከመቶ አምስት እስከ መቶ ሃያ ያለውን ደግሞ ዛሬ እናነባለን። ኑን ብሎ ነው የሚጀምረው ሂብሩ ፊደል ነው። 105 መዝሙር 119 ቁጥር 105 ያንተ ቃል ለእግሮቼ መብራት፣ ለመንገዴም ብርሃን ነው። እኔ ምያለሁ እንዲሁም እፈጽመዋለሁ፣ ያም የጽድቅ ፍርዶችን እንድጠብቅ ነው። እኔ እጅግ ተቸግር ያለሁ፣ አቤቱ እግዚአብሔር ሆይ እንደ ቃልህ ሕያው አድርገኝ። አቤቱ እግዚአብሔር ሆይ እለምንሃለሁ፣ ያንደበቴን የውዴታ መስዋዕቶች ተቀበል፣ ያንተንም ፍርድ አስተምረኝ። ነፍሴ ሁል ጊዜ በእጄ ውስጥ ናት፣ ሆኖም እኔ ሕግህን አልረሳሁም። ኃጢአተኞች ወጥመድን ዘረጉብኝ፣ ከትእዛዛትህ ግን አልሳትኩም። የልቤ ደስታዎች ናቸውና ምስክርነቶችህን ለዘላለም እንደ ርስት ወስጃለሁ። ትእዛዛትን እስከ መጨረሻው ለማድረግ ልቤን ሁልጊዜ አዘነብላለሁ። እኔ ከንቶ ሀሳቦችን ጠላሁ ነገር ግን የአንተን ህግ ወደዱህ። አንተ መሸሸጊያ ስፍራዬና ጋሻዬ ነህ። በአንተ ቃል ተስፋ አደርጋለሁ የአምላኬን ትእዛዛት እጠብቃለሁና እናንተ ክፉ አድራጊዎች ከኔ ራቁ። ሕያው እንደሆን እንደ ቃልህ ደግፈኝ፣ እኔም ስለ ተስፋዬ አልፈር። ደግፈኝ እኔም ደህና ሆናለሁ። ለስርዓቶችህም ሁል ሁልጊዜ ክብር ይኖረኛል። ከስርዓቶችህ የሚሳሳቱትን ሁሉ አቃልሃቸዋል። የነሱ ሽንገላቸው ሐሰት ነውና የምድርን ኃጢአተኞች ሁሉ አንተ እንደ ጥራጊ አስወገድሃቸው አስወገድካቸው። ስለዚህም የአንተን ምስክርነቶች ወደድሁ። ስጋዬ አንተን በመፍራት ተንቀጠቀጠ፣ እኔም የአንተን ፍርዶች ፈርቻለሁ። ይሄ ያነበብኩላችሁ የአምላካችን የህያው እግዚአብሔር ቃል ነው። አምላካችን እግዚአብሔርን ስለ ቅዱስ ቃሉ እናመሰግነዋለን። ቅዱስ ቃሉን በልባችን ያሳድርልን። ቀጥሎ የምንዘምረው ዘምረው ቁጥር 13 ነው። ቁጥር 13 የነፍሴ ላንተ መዝሙር ታዜማለች የሚለው ነው። አብረን እንዘምረዋለን። ነፍሴ ላንተ ከሚለው እንዘምረው መሰለኝ ነው። ከቁጥሩ እንጀምረው። እሺ ጌታ አምላኬ እንዴት እገረማለሁ፣ እንዴት እገረማለሁ የጆችህን ፍጥረት ሳስብ ሳለሁ ነጎድጓድን ስሰማ ሳይኳ ክብትን በህዋህ ውስጥ ታየኛንተ ስልጣን። ነፍሴ ላንተ መዝሙር ታዜማለች። ሃያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች ሃያል ግሩም ታላቅ አምላክ ጥቅጥቅ ባለው በደኑ ስመላለስ የወፎችን ዝማሬ ስሰማ ሳይ ወደ ታች ከፍ ካለው ተራራ ላይ ምንጩ ሲፈልቅ ነፋሱ ሽውሲን ነፍሴ ላንተ መዝሙር ታዜማለች ኃያል ግሩም ታላቅ አምላክ፣ ነፍሴ ላንተ መዝሙር ታዜማለች ኃያል ግሩም ታላቅ አምላክ። ሳስብ ሳለሁ አብ ለልጁ ሳይሳሳ እንደ ላከው ሊሞት በኔ ፋንታ፣ በመስቀል ላይ በደሌን ተሸክሞ ተሰቃየ ስለ ኔ ኃጢያት ነፍሴ ላንተ መዝሙር ታዜማለች ሀያል፣ ግሩም፣ ታላቅ አምላክ። ነፍሴ ላንተ መዝሙር ታዜማለች። ሀያል፣ ግሩም፣ ታላቅ አምላክ። ክርስቶስ ኢየሱስ በታላቅ ክብር መጥቶ ይዞኝ ሲሄድ ደስታዬ እንዴት ይሆን? እዚያም ለሱ በምስጋና ሰግዳለሁ። ለታላቁ ግሩም ሀያል አምላክ ነፍሴ ላንተ መዝሙር ታዜማለች። ሀያል ግሩም ታላቅ አምላክ ነፍሴ ላንተ መዝሙር ታዜማለች። ሀያል ግሩም ታላቅ አምላክ። ሁለተኛው የመጽሐፍ ቅዱስ ንባባችን የአንደኛ ዮሐንስ ምዕራፍ ሶስት ከቁጥር አንድ እስከ አስራ እስከ ሶስት ያለውን ነው እና ቁጥር አንድ እስከ ሶስትን በንባብ አሰማችኋለሁ። እንደዚህ ይላል የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር ለእኛ እንደሰጠን ተመልከቱ። ስለዚህ ዓለም እኛን አያውቀንም፣ ምክንያቱም እሱን አላወቀውምና። ተወዳጆች ሆይ አሁን እኛ የእግዚአብሔር ልጆች ነን፣ እኛ ምን እንደምንሆን ገና አልተገለጠም። ነገር ግን እሱ በሚገለጥበት ጊዜ እሱን እንደምንመስል፣ እሱን እንዳለ እንደምናየው ያንን እኛ እናውቃለን። ደግሞም ይህ ተስፋ በእሱ ያለው ሰው ሁሉ እሱ ንጹሕ እንደሆነ ራሱን ያነጻል ይላል። አሁንም ያነበብኩላችሁ የአምላካችን የቅዱስ እግዚአብሔር ቃል ነው። እግዚአብሔር ስለ ቃሉ ንባብ የተመሰገነ ይሁን። እንደምታውቁት ሰሞኑን እዚህ አልነበርኩም። ኢትዮጵያ ሄጄ ነበር እና ጥሩ ጊዜ ነበረኝ። እግዚአብሔር በሰላም ጠብቆ በሰላም መልሶኛል። የተለያዩ ቦታዎች ሄጄ ነበር። እንትን እዚህ ጠዋት ያሳየሁት ስላይዶች አሉ። አሁን ባላሳያችሁ ጥሩ ይመስለኛል። የሚቀጥለው ሳምንት ባሳያችሁ ጥሩ ነው ብዬ አስባለሁ። ወይ ቶሎ ስብከቴን ከጨረስኩ ለማሳየት ሞክራለሁ። በኋላ ብዬዋለሁ ዴቪድን እና ጥሩ ጊዜ ነው የነበረው። ደብረ ብርሃን ነበርኩ ሁለት ጊዜ ሄጃለሁ። ሞጆ እና ናዝሬት ሄጃለሁ። ጥሩ ጊዜ ነበር። እንደገና ባህር ዳር በጣም ጥሩ ጊዜ ነበር። ዝዋይ በጣም ጥሩ ጊዜ ነበር። እግዚአብሔር ይመስገን። ጌታ ከኔ ጋር ነበር፣ በመንገዴ ሁሉ ጠብቆ ነበር። እግዚአብሔር የተመሰገነ ይሁን እና ደብረ ብርሃኖች ሰላምታ ቀርቦላችኋል። ያው የሚቀጥለው ሳምንት እንትኑን ስላይዱን ካሳየኋችሁ 15.5 ሚሊዮን ብር የሚያወጣ ግራውንድ ፕላስ ፎር ቦታ ኦፕን ዶር ለመግዛት እየተንደረደረ ነው። በ200 ካሬ ሜትር ሙሉ ላይ የሰፈረ ነው። ይህንን የሚያክል አዳራሽ ኦልሞስት አለው ግራውንድ ፍሎሩ ላይ እና ቸርች ከዛ ፎቆቹ ላይ በጣም ጥሩ ጥሩ ቢሮዎች እና የትሬኒንግ ሴንተር የሚሆን ነው። ወደ ጫፍ እየደረስ ነው። እንቁላል ቀስ በቀስ በምንድን ነው የሚሄደው? ምናልባት ኦሊቪያ ይሄንን ብትለው ጥሩ ነው። ካን ዩ ሴይ ኢት ኦሊቪያ። እንቁላል እንቁላል ቀስ በቀስ በግሯ ትሄዳለች። ስለዚህ ስሎሊ ዊ አር ጌቲንግ ዛት ቢልዲንግ ቱ ቢ ፐርቼዝድ አንድ ዊ ታንክ ጎድ። እግዚአብሔርን እናመሰግናለን። አሁን በመስጠት የምናገለግልበት ጊዜ ነው። ዴቪድ ወደዚህ ይመጣል። እንጸልይ። ከዘላለም እስከ ዘላለም የከበርክ በጣም የተመሰገንክ ሁሉን የምትችል በሁሉ ላይ ሥልጣን ያለህ ደግሞም እኛን በአስደናቂ ፍቅርህ የወደድህ አምላካችን እግዚአብሔር ስለ ታላቁ ምሕረትህ፣ ቸርነትህ እናመሰግናሃለን። አቤቱ ጌታችን ሆይ ኃጢአታችንን ይቅር ብለህ እኛ እያቀረብነውን ያለውን አምልኮ የከበርከውን አምላክ በጸጥታ በማስተዋል በጥንቃቄ በምናመልክበት ጊዜ አምልኳችንን ለመቀበል እዚህ እየተመላለስክ ስለሆነ እናመሰግንሃለን። ክብር ሁሉ ላንተ እንሰጣለን። አሁንም በመስጠት የምናቀርበውን አምልኮ እንድትቀበል በመካከላችን ከፍ ከፍ እንድትል በእያንዳንዳችን ላይ እጆችህን ዘርግተህ እንድትዳስሰን ጥያቄዎቻችን እንድትመልስ በመካከላችን በመንፈስ ቅዱስ ኃይል ከፍ ከፍ እንድትል እንለምንሃለን። ክብር ሁሉ በሰማይ ደግሞም በምድር ላንተ ብቻ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን። እሺ እግዚአብሔር አምላካችን የተመሰገነ ይሁን። አሁን ሶስተኛው መዝሙራችን ቁጥር አራት ነው። ቁጥር አራት ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ የሚለውን ደስ እያለን እግዚአብሔር ቤት ስላለን እንዘምረዋለን። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ቃሉን እንስማ። እንሂድ ሲሉኝ ደሳለኝ ናናን ጸልይ እንሂድ ሲሉኝ ደሳለኝ ናናን ዘምር እንሂድ ሲሉኝ ደሳለኝ ደሳለኝ ይባርከኛል አውቃለሁ፣ ያስተምረኛል አምናለሁ። ሕይወቴ ለእሱ ሰጣለሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ፣ ቃሉን እንስማ እንሂድ ሲሉኝ ደሳለኝ፣ ናና እንጸልይ እንሂድ ሲሉኝ ደሳለኝ፣ ናና እንዘምር እንሂድ ሲሉኝ ደሳለኝ ደሳለኝ ቃሉን ሲሰጠኝ በላለሁ መንፈሱን ቢያፈስ ጠጣለሁ፣ እንዲለውጠኝ እሻለሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ። ቃሉን እንስማ እንሂድ ሲሉኝ ደሳለኝ። ናና ናና እንጸልይ እንሂድ ሲሉኝ ደስ አለኝ። ናናን ዘምር እንሂድ ሲሉኝ ደሳለኝ። ደሳለኝ ሸክሜን ሁሉ ወርዳለሁ። ኃጢአቴንና አዘዛለሁ። በእውነት ታድሼ ሄዳለሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ አሉን እንስማ። እንሂድ ሲሉኝ ደሳለኝ። ና ና እንጸልይ። እንሂድ ሲሉኝ ደሳለኝ። ና ና እንዘምር። እንሂድ ሲሉኝ ደሳለኝ ደሳለኝ። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የምንመለከተው ክፍል የዚህ አንደኛ ዮሐንስ ላይ ያለውን ቃል ነው። አንደኛ ዮሐንስን እያጠናን ያለ ነው ትዝን ይላችሁ እንደሆነ። ስለዚህ የመልእክቴ ርዕስ የእውነተኛ አማኞች ፍጻሜ የሚል ነው። በቁጥር አንድ እስከ ሶስት ላይ ምዕራፍ ሶስት ላይ የተመሰረተ ነው እና እንደምታውቁት አንደኛ ዮሐንስ ደጋግሜ የተናግር ያለሁ በዮሐንስ የተጻፈ መልእክት ነው። ዮሐንስ አምስት መጽሐፎችን ጽፏል። የመጀመሪያው ወንጌሉ ነው። ቀጥሎ ሶስት መልእክቶች፣ እንደገና ራእይ። አምስት መጽሐፎችን ነው የጻፈው። ጌታ ኢየሱስ ይወደው የነበረ ደቀ መዝሙር የሚባል ይባል የነበረ ሰው ነው እና ጌታ ኢየሱስ ክርስቶስ የመጨረሻ የጌታ ራት ብለን የምንጠራውን በደቀ መዛሙርቱ ጋር አብሮ የበላውን እራት በዛን ጊዜ በደረቱ ተጠግቶ የሚሸጥህ ማን ነው፣ የሚከዳህ ማን ነው ብሎ የጠየቀው እንደሆነ ነው የሚታወቀው። እና ዮሐንስ ራሱን ሲጠራ በዮሐንስ ወንጌል ላይ እውነተኛ ምስክር እንደሆነ ነው የተናገረው። ምስክርነቱ እውነት እንደሆነ እናንተ ታውቃላችሁ ብሎ ነው የተናገረው። ራእይም ላይ እንደዚሁ ምስክርነቱ እውነተኛ እንደሆነ ማየት እንችላለን። ይሄ ዮሐንስ የጻፋቸው መልእክቶች ውስጥ በጣም መሰረታዊ የሆነው ነው አንደኛ ዮሐንስ። እና የመጀመሪያዎቹን ሁለት ምዕራፎች በተከታታይ አይተናል። እኔ ምን እለዋለሁ? አንደኛ ዮሐንስን ክርስትና በተግባራዊ መልኩ ሲታይ ወይም ደግሞ ተግባራዊ ክርስትናና የክርስትና እምነት እርግጠኝነት የሚታይበት መልእክት ነው ብዬ ነው የምጠራው። የክርስትና ህይወት እርግጥ ነው ወይ? ተግባራዊ ክርስትና ምን ይመስላል የሚለውን ነገር መጠየቅ ከፈለጋችሁ፣ ማወቅ ከፈለጋችሁ አንደኛ ዮሐንስን አምስቱን ምዕራፍ ማንበብ አስፈላጊ ነው። ይሄ ብቻ አይደለም፣ በዛ ዘመን በነ ዮሐንስ ዘመን የተነሱ አንዳንድ በጣም አሳሳች ልክ አሁን ዘመን እንዳለው አሳሳች ክርስትና መሰል ግን ክርስትና ያልሆኑ የሃይማኖት እንቅስቃሴዎች ነበሩ። ከነዛ መካከል አንዱ ኖስቲሲዝም የሚባለው ነው። ኖስቲሲዝም ሰው በዚህ ዓለም ላይ ከሚገናኘው ካለው ነገር ጋር በመገናኘቱ በምንም አይነት መንገድ ንጹህ ሊሆን አይችልም፣ ወይም እግዚአብሔርን ሊከተል አይችልም። ሰው የሆነ የሆነ መንፈሳዊ ልምምድ ውስጥ መጽሐፍ ቅዱሳዊ ያልሆነ መንፈሳዊ ልምምድ ውስጥ ካልገባ ንጹህ ሊሆን አይችልም የሚል እምነት ነበረ። እና እንደውም ኢየሱስ ክርስቶስ አምላክ የሆነው ሲጠመቅ ነው። ሲጠመቅ መንፈስ ቅዱስ ወረደበት ያን ጊዜ ነው አምላክ የሆነው። እና ደግሞ አምላክነቱ ልክ መስቀል ላይ ተሰቅሎ ከሱ ላይ ተለይቶታል። ነፍሱን በሰጠበት ጊዜ አምላክ ጀስት ሰው ነው የሆነው ብለው የሚሉ በጣም አሳሳች የሆነ እምነት ነው። አሁንም አለ እና ብዙ ጤናማ ያልሆኑ መጽሐፍ ቅዱሳ ያልሆኑ እንቅስቃሴዎች ከነዚህ ነገሮች እየጠሩ አይደሉም። እና አሁን አንደኛ ዮሐንስን ስትመለከቱ ይህንን ሁሉ ጥራት ያለው እውነትን እንድንመለከትና እንድናይ የሚያደርግ ነው። አሁን የምንጀምረው ምዕራፍ ሶስትን ነው። ምዕራፍ ሶስት ሶስቱን ቁጥሮች ብቻ ነው የምንመለከተው። እና ቅድም እንዳያችሁት ርዕስ ሰጥቼዋለሁ የእውነተኛ አማኞች ፍጻሜ ምንድን ነው ምን ይመስላል የሚለውን እንድናይ ነው። እና የመጀመሪያ ነጥቤ ታዲያ የሚቀጥለው መመልከት ያለብን ፍቅር የሚል ነው። ልክ ቃሉን ብታነቡት እንደዚህ ነው የሚለው የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር ለእኛ እንደሰጠን ተመልከቱ ብሎ ነው የሚናገረው። ታያላችሁ፣ በቁጥር አንድ መካከል ላይ የመጨረሻ ማሰሪያው ተመልከቱ የሚለው ቃል ነው ትዕዛዝ ነው እንደምታዩት እና ሁላችንንም የሚጠቅስ ነው። ተመልከቱ ነው የሚለው። ምንድን ነው እንድንመለከት የታዘዝ ነው። እኔ እዚህ እንደ አንደኛ ነጥብ የወሰድኩት መመልከት ያለብን ፍቅርን ነው። ፍቅር መመልከት ያለብንን ፍቅር ነው የሚናገረው። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር ለእኛ እንደሰጠን ተመልከቱ ፍቅር ሰጥቶናል እግዚአብሔር። ይሄ እዚህ ነጥቦች ላይ እንደምታዩት እግዚአብሔር ፍቅር ሰጥቶናል። የራሱን ፍቅር ነው የሰጠን። አብ እንዴት ያለውን ፍቅር ለእኛ እንደሰጠን ተመልከቱ። እግዚአብሔር በጣም አስደናቂ ፍቅርን የሰጠን። አሁን ዮሐንስ ይህንን ጥያቄ ሲጠይቅ እንዴት ያለውን ፍቅር ነው አብ የሰጠን ብሎ ሲጠይቅ በጣም የተደነቀ የመደነቅ አይነት ጥያቄን ነው እያቀረበ ያለው እግዚአብሔር ለእኛ ፍቅርን ሰጥቶናል ይሄ የእግዚአብሔር ፍቅር በጣም የተለየ ፍቅር ነው ሰዎች የማያውቁት ሰዎች አውቀውት እንዲኖሩበት እና ይህንን ፍቅር ሰዎች እንዲለማመዱት እግዚአብሔር የሰጠን አስደናቂ ነገር ነው ይሄ ቃሉን ራሱ ከግሪክ ላይ እንደገና አይቸዋለሁ፣ ስተረጉምም አይቸዋለሁ። የተጠቀሰው ቃል አጋፔ የሚለው የግሪክ ቃል ነው እና ይሄ አጋፔ የሚባለው የግሪክ ቃል በተለይ የተጠቀሰው መጽሐፍ ቅዱስ ላይ እግዚአብሔር ለሰዎች ያለውን ፍቅር የሚገልጥ ሆኖ ነው። ሌሎች ቃሎች አሉ ፍቅርን ለመግለጥ ፊሊያ የሚል ቃል አለ። ኤሮስ የሚል ቃል አለ። በጣም ብዙ ወደ ስድስት ሰባት አይነት ቃሎች አሉ። ይሄኛው በተለይ የእግዚአብሔር ፍቅርን የሚናገር ቃል ነው እና ልዩ የሆነ ከሁኔታዎች ያልመነጨ ያለምንም ልዩነት የሚወድን ፍቅር ነው የሚያሳየው። ሰዎች ሰዎችን የሚወዱት በሆነ በሆነ ነገር ራሳቸውን አያይዘው ነው። ወይ በዝምድና ሊሆን ይችላል፣ ወይ በሽርክና ሊሆን ይችላል፣ ወይ ደግሞ በሆነ በሆነ ልዩ ልዩ መንገድ ሊሆን ይችላል። ይሄኛው ግን ያለምንም ያለምንም የሆነ ቅድመ ሁኔታ የሚወድ ፍቅር ነው። እግዚአብሔር እኛን የወደደው ያለምንም ቅድመ ሁኔታ ነው። በዘራችን አይደለም የወደደን፣ በችሎታችን አይደለም የወደደን፣ በሀብታችን አይደለም የወደደን፣ በቁመናችን፣ በቁንጅናችን፣ በጾታችን፣ በምንም ምክንያት ላይ ተመስርቶ አይደለም የወደደን እግዚአብሔር የወደደን እንደዚሁ ነው። እግዚአብሔር ይመስገን። ስለዚህ ዮሐንስ ይህንን ሲናገር በመንፈስ ቅዱስ ተመልከቱ፣ እንዴት ያለውን ፍቅር ለእኛ እንደሰጠን ተመልከቱ። የራሱን ፍቅር ያለምንም ምክንያት እኛን የወደደበትን ፍቅር ነው እግዚአብሔር የሰጠን። ይህ ፍቅር ራስን የሚያሰጥ አይነት ፍቅር ነው። ጌታ ኢየሱስ ራሱን አሳልፎ ለእኛ የሰጠው ከዚህ አስደናቂ ፍቅር የተነሳ ነው። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ላይ ሲናገር ነፍስን ለወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ ነው የተናገረው። ለእኛ ለጠላቶቹ ነፍሱን አሳልፎ የሰጠ ፍቅር እኛን አንደኛ አድርጎ። እኛ ብዙ ጊዜ እግዚአብሔርን አንደኛ አድርገ ነው አናቅም። እግዚአብሔር ግን እኛ አንደኛ አድርጎ ከምንም ነገር በላይ ወዶ ራሱን ለኛ ሰጠን። ይሄንን ፍቅር ነው ተመልከቱ የሚለው። አስቡበት፣ ሲሪየስሊ እግዚአብሔር እንዴት እንደወደዳቸው አስቡበት፣ ተመልከቱ። ይሄ እኮ ፍቅር፣ ተወዳዳሪ የሌለው ፍቅር ነው። እኛ ሁላችንም ይገባን የነበረው የዘላለም ሞት ነው፣ የዘላለም ሲኦል ነው። አሁንም አሁንም እንኳን ሊገባን የሚገባው ነገር የዘላለም ሞት የዘላለም ሲኦል ነው። ግን ከዛ ውስጥ ያወጣ ራሱን መስቀል ላይ የእኛን ሲኦል ተክቶ መስቀል ላይ ተሰቅሎ ያዳነን ምን አይነት ፍቅር ነው ይሄ? ምን አይነት ፍቅር ነው? የዛሬ 67 ዓመት አንድ መዝሙር እንዘምር ነበር። እዚህ ላይ አለ፣ ሙዚቃ ናንሲም ትጫወተዋለች። ምን አይነት ፍቅር ነው በቀራኒው መስቀል ላይ ለእኔ የገለጥከው የሚለውን መዝሙር፣ ይህንን ነው እየጠየቀ ያለው ተመልከቱት። አብ እንዴት ያለውን ፍቅር ነው የሰጠን። እግዚአብሔር በእኛ ላይ ያስቀመጠው ፍቅር ልዩ ፍቅር፣ ተወዳዳሪ የሌለው ፍቅር። ይሄ ፍቅር ነው አስደናቂ የሆነው ፍቅር። እንዴት ያለውን ፍቅር ነው ለእኛ በእኛ ውስጥ ያስቀመጠው። ተመልከቱ ለእኛ የሰጠን የሚለውን እንድንመለከት ነው ዮሐንስ እየተናገረ ያለው። 0 ስለዚህ ይህንን ፍቅር እንድንመለከተው ተጠርተናል። እንድናስብበት፣ እንድናጤነው፣ እንድንደነቅበት፣ ሁል ጊዜ እንድናስበው። ብዙዎቻችን የእግዚአብሔርን ፍቅርና እንዴት እንደወደደን ብዙ ጊዜ አናስብም። እውነት ነው ይሄ አናስብም። የምናስብ ቢሆን የተለየን ሰዎች እንደምንሆን አስባለሁ። ለእግዚአብሔር ምን ያህል የተሰጠን ልንሆን እንደምንችል አስባለሁ። ግን አስበንበት አናውቅም። አሁን ዮሐንስ እየተናገረ ያለው አብ እንዴት ያለውን ፍቅር ለእኛ እንደሰጠን ተመልከቱ። ፍቅር ሰጥቶናል፣ ፍቅሩን አካፍሎናል፣ ፍቅሩን ገልጦልናል፣ ፍቅሩ በሕይወታችን እንዲቀመጥ አድርጓል። አስቡበት፣ ተመልከቱ እያለ ነው ዮሐንስ እየተናገረ ያለው እግዚአብሔር እንዴት እንደወደደን የማናስብ ከሆነ ለእግዚአብሔር ስራ ልንነሳና ልንቆም አንችልም። እኔ አሁን ብዙ ጊዜ ከሚሽነሪዎች ጋር ኮንታክት አደርጋለው ጸል ያለው ያው ኃላፊነት አለብኝ ስራው እንዲሰራ የማስተባበር እና ብዙ ጊዜ የማየው ችግር ብዙ ሰዎች አገልጋዮች ነን ይላሉ እንጂ የእግዚአብሔርን ፍቅር ፍቅሩ ግድ ብሏቸው ሲያገለግሉ አይቻለቅም የሆነ ጥቅም ምናምን ላይ ተመስርተው ለማገልገል ነው የሚፈልጉት። እግዚአብሔር ወዶኛል፣ ፍቅሩን ቀምሼዋለሁ፣ ፍቅሩ በሕይወቴ ልዩ ነገር ሆኖ አግኝቼዋለሁ፣ ከሞት ከሲኦል አድኖኛል እና ይሄንን እግዚአብሔርን ወክለዋለሁ ብለው ሲሉ ብዙ ጊዜ አታው። እግዚአብሔር ስለሰጠን ፍቅር እኔ እዚጋ አንድ ነጥብ ጠቅሻለሁ አያፍርበትም የሰጠንን ፍቅር ብዬ አስቀምጫለሁ። ንጹህ ፍቅር ነው እግዚአብሔር የሰጠን ዘላለማዊ ፍቅር ነው፣ አላማ ያለው ፍቅር ነው እግዚአብሔር የሰጠን ይህንን ፍቅር ስለሰጠን እግዚአብሔር በፍጹም አፍሮ አያቅም። አንድም ቀን የፍቅሩን ቸርነት አጉድሎብን አያቅም፣ አፍሮብንም አያቅም። ፍቅሩን በመስጠቱ አፍሮ አያቅም። እውነተኛ ፍቅሩን የቀመሱና ያዩ ሰዎች እግዚአብሔር እንዴት እንደወደዳቸው በማየት እግዚአብሔርን በትክክል ሲወክሉት እና የመጀመሪያ ሲያደርጉት ግን ታይተዋል። የክርስትና ታሪክ ይህንን ነው የሚያሳየው። ስለዚህ እኛ እንድንመለከተው ሲፈልግ በደስታ እንድናየው የሰጠንን ፍቅር ከሱ በቀር ሌላ በእኛና በሱ መካከል ሌላ ይህንን ከእግዚአብሔር በላይ እወደዋለሁ አከብረዋለሁ የሚል ነገር እንዳይኖር አድርጎ ነው የሰጠን። ሌሎችን አንወድም ማለት አይደለም ግን የመጀመሪያ የልባችን ትርታና ፍቅር፣ ትልቁ ቦታ የምንሰጠውና ዋጋ የምንሰጠው እግዚአብሔር እንዲሆን አድርጎ ነው እግዚአብሔር ፍቅሩን የሰጠን። እግዚአብሔር ይመስገን። ሌሎችን ደግሞ በዚህ ፍቅር በኩል እንድንመለከት፣ ዋጋ እንድንከፍልላቸው፣ እንድንረዳቸው፣ እንድንጸልይላቸው ይህንን ፍቅር ሰጥቶናል። እግዚአብሔር ይመስገን። ተመልከቱ ቃሉን አብ እንዴት ያለውን ፍቅር ለእኛ እንደሰጠን ተመልከቱ ተመልከቱ አብ እንዴት ያለውን ፍቅር ለእኛ እንደሰጠን ወደ ሁለተኛው ነጥብ ይሄዳለሁ መመልከት ያለብን ፍቅር ውጤት አሁን የመጀመሪያው የቁጥሩ ሀሳብ ላይ ስትመጡ የእግዚአብሔር ልጆች ተብለን እንድንጠራ ብሎ ነው እንዴት ያለውን ፍቅር የሰጠን ብሎ የሚናገረው እና ውጤቱ ምንድን ነው እግዚአብሔር ይህንን እንዴት አይነት በጣም አስደናቂ ከአእምሮ በላይ የሆነውን ፍቅር እንደሰጠን ተመልከቱ ብሎ ከመናገሩ በፊት ምንድን ያለው የእግዚአብሔር ልጆች ተብለን እንድንጠራ ነው። አላማው ፍቅሩም ውጤቱም ያ ነው። የፍቅሩ አላማ እኛ የእግዚአብሔር ልጆች ተብለን እንድንጠራ ነው። እግዚአብሔር ወዶናል። እግዚአብሔር ወዶሻል። እግዚአብሔር ወደሃል እግዚአብሔር በጣም አስደናቂ በሆነ ፍቅር እኛን ወዶ ያንን ፍቅር ሰጥቶናል ግን ምን እንድንሆን ነው ያንን ፍቅር የሰጠን የእግዚአብሔር ልጆች ተብለን እንድንጠራ ነው እኛ የእግዚአብሔር ልጆች እግዚአብሔር የሰው ልጆች ሲመለከት የሚመለከተን እኛን በርኅራሄ ፍቅር ውስጥ ሆኖ ነው አሁን ሰዎች እናንተን ሲያዩዋችሁ በርኅራህ ፍቅር ውስጥ ሆነው ላይሆን ይችላል። እግዚአብሔር ግን ሁል ጊዜ ሲመለከተን እኛ በርኅራኄ ፍቅር ውስጥ ሆኖ ነው። እንድንጠፋበት አይፈልግም። በሆነ ባልሆነ ምክንያት እንድናዝን እንድንጨነቅ አይፈልግም። የምናለቅስበትን ነገር ያውቀዋል። መልስ ሊመልስልን ይፈልጋል። ሊያጽናናን፣ ሊደግፈን ይፈልጋል። ይሄ የእግዚአብሔር ፍቅር ነው። እግዚአብሔር የተመሰገነ ይሁን። የዘላለም ሕይወትን እንድናገኝ የዘላለም ርኅራሄና የዘላለም ፍቅርን ነው በቀራኒው መስቀል ላይ የገለጠልን። የደህንነት እቅድ የሚባለው እቅድ ሲታቀድ በእግዚአብሔር ዘንድ ሰዎችን ከወደቁበት ውድቀት አውጥቶ ከራሱ ጋር አስታርቆ እኛ ለእኛ የዘላለም ሕይወት ሰጥቶ በዘላለም ሕይወት ውስጥ እየኖርን እሱን እንድንወክል ሲያቅድ እግዚአብሔር ያደረገውን ነገር በሙሉ ያደረገው በፍቅሩ ነው። ግን እኛ ምን ተብለ እንድንጠራ ነው የእግዚአብሔር ልጆች ተብለን እንድንጠራ ነው። እኛ የእግዚአብሔር ልጆች ተብለን ከመጠራታችን በፊት ሁላችንም መጽሐፍ ቅዱስን አገላብጣችሁ ማየት ትችላላችሁ። የጥፋት ልጆች የነበርን ሰዎች ነን። የጥፋት ልጆች ዮሐንስ ወንጌል ምዕራፍ 3 ላይ ይህንኑ ይናገራል። ዮሐንስ ወንጌል ምዕራፍ 3 ባነብላችሁ መልካም ነው። እንደገና ኤፌሶን ምዕራፍ 2ም አነብላችኋለሁ። ዮሐንስ ወንጌል ምዕራፍ 3ን ብትመለከቱ የመጨረሻው ቃል ላይ ምን ይላል? ቁጥር ሰላሳ አራት ላይ እግዚአብሔር የላከው እሱ የእግዚአብሔርን ቃሎች ይናገራልና እግዚአብሔር ለእሱ መንፈሱን ሰፍሮ አይሰጠውምና፣ አባት ልጁን ይወደዋልና ነገሮችን ሁሉ በእጁ ሰጥቶታል ብሎ በልጁ የሚያምን እሱ የዘላለም ሕይወት አለው። በልጅ የማያምን እሱ ግን ሕይወትን አያይም፣ ነገር ግን የእግዚአብሔር ቁጣ በሱ ላይ ይኖራል። በጣም መጽሐፍ ቅዱስ ውስጥ በዓለም ያሉትን ሰዎች ስታስቡ በጣም ከሚያንቀጠቅጥና ከሚያስፈራ ቃል አንዱ ይሄ ነው። በልጁ የማያምን በጌታ በኢየሱስ ክርስቶስ የማያምን የእግዚአብሔር ቁጣ በእርሱ ላይ ይኖራል ይላል። ሁል ጊዜ በልጁ በክርስቶስ ኢየሱስ በማያምኑ ሰዎች ላይ በራሳቸው ላይ የሚኖር ነገር የተከመረ ነገር ቢኖር ምንድን ነው? የእግዚአብሔር ቁጣ ነው። የእግዚአብሔር ቁጣ ስፐርጄን የሚባለው ሰባኪ ሲናገር እንደዚህ ብሎ ተናግሮበታል። ይህንን ቁጣ እና በአንድ በቀጭን ክር የተንጠለጠለ ሰይፍ በቀጭን ክር በአንድ ሰው አናት ላይ እንደ ልክ በትክክል እንደተቀመጠ አድርጎ ይናገርና ልክ ማንኛውም ሰው እንደዛ ነው ይላል። ይሄ ክር ድንገት ቢበጠስ ይሄ ሰይፍ ምንድን ነው የሚያደርገው? በጭንቅላት ውስጥ ነው የሚሰጥመው። የእግዚአብሔር ቁጣ በላያቸው ላይ የነበረብን ሰዎች ነበር። ያ ክር ሰይፍ፣ በዛ ክር ሰይፍ አናታችን ላይ የተንጠለጠለብን ሰዎች ነበር እና ያንን ክር በጥሶ ጌታ ኢየሱስ ክርስቶስ ከራሳችን ላይ አስወግዶታል። የጥፋት ልጆች የነበርነውን ሰዎች የጥፋት የእግዚአብሔር ቁጣ የነበረብንን ሰዎች እግዚአብሔር በምህረቱ በዚህ በሰጠን ፍቅር አማካኝነት የእግዚአብሔር ልጆች ተብለን እንድንጠራና ምሕረቱ፣ ቸርነቱ በእኛ ላይ እንዲሆን አድርጎልናል እና እኔ ይህን ሳስብ እዚህ መልእክቴ ነጥቦች ላይ የእግዚአብሔር ልጆች ብለው የሚጠራን እሱ ለመሆኑ ማን ነው የሚል ጥያቄ ጠይቄ ሶስት ነገሮችን አስቀምጫለሁ። አንደኛው የእግዚአብሔር ልጆች ብሎ የሚጠራን እራሱ እግዚአብሔር አብ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 18 ላይ ይሄ ሁለተኛ ቆሮንቶስ ምዕራፍ 6 በጣም የሚገርም ክፍል ነው። ምናልባት ቤታችን ከሄድን በኋላ ማንበብ ይገባናል። ሁለተኛ ቆሮንቶስ ምዕራፍ 6 እኛንና ዓለምን የሚለይ የመሌት ካለ መሌት ያለብን ሰዎች መሆናችንን የሚናገር ነው። አሁን ለምሳሌ ይሄ ሁለተኛ ቆርንቶስ ምዕራፍ 6 ከቁጥር 14 ጀምሮ ነው እንደዚህ የሚለው ከማያምኑት ጋር አላግባብ አትጠመዱ። ከማያምኑት ጋር አላግባብ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለው? ብርሃንስ ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልያል ጋር ምን መስማማት አለው? ከከንቱ የጣዖት አይነት ስያሜ ጋር ወይስ የሚያምን ከማያምን ጋር ምን ድርሻ አለው? የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን ስምምነት አለው? እናንተ የህያው እግዚአብሔር ቤተ መቅደስ ናችሁ። ና እግዚአብሔር እንደተናገረው እኔ ከነሱ ጋር እኖራለሁ፣ ከነሱም ጋር እመላለሳለሁ፣ የነሱም አምላክ እሆናለሁ፣ እነሱም የእኔ ህዝብ ይሆናሉ ብሎ ይናገርና ስለዚህም ጌታ ከእነሱ መካከል ተለይታችሁ ውጡ የተለያችሁም ሁኑ እርኩስንም ነገር አትንኩ፣ እኔም እናንተን እቀበላችኋለሁ ብሎ እኔም ለእናንተ አባት ሆናችኋለሁ፣ እናንተም ለእኔ ወንድና ሴት ልጆች ትሆናላችሁ ይላል ሁሉን ቻዩ ጌታ ይላል። እኛ በክርስቶስ ኢየሱስ ፍቅር፣ እግዚአብሔር ከሰጠን ፍቅር የተነሳ የእግዚአብሔር ልጆች ብሎ የጠራን እራሱ እግዚአብሔር ነው። ታያላችሁ፣ እናንተ የእኔ ወንድና ሴት ልጆች ትሆናላችሁ የእግዚአብሔር ልጆች ብሎ ሊጠራን እግዚአብሔር ፍቅሩን ሰጥቶን በክርስቶስና በራሱ ፍቅር በመንፈስ ቅዱስ ፍቅር ከኃጢአትና ከጨለማ ዓለም ግዛት ውስጥ አውጥቶ የራሴ ልጆች ትሆናላችሁ። ግን በክርስቶስ ኢየሱስ ከዳነን በኋላ ህብረታችንን፣ አንድነታችንን ከማን ከምን ጋር መሆን እንዳለበት የምንወስነው እኛው ራሳችን ነን ከእማያምኑ ጋር አላግባብ በሆነ አካሄድ አትጠመዱ። ከማያምኑ ጋር የማያምኑ ሆነው አማኞች ከመሰሉ ጋር ያለን ህብረትና አንድነት ውሱንነት ያለው መሆን አለበት። ምክንያቱም እኛ የማን ልጆች ነን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። ዕብራውያን ምዕራፍ ሁለት ቁጥር 11ን ደግሞ እዚህ ጋር ጠቅሸዋለሁ። የእግዚአብሔር ልጆች ብሎ የሚጠራን ማን ነው? እግዚአብሔር አብ የእግዚአብሔር ልጆች ብለው ጠርቶናል። እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጆች ብለው ጠርቶናል። እኛ አሁን ተመልከቱ፣ ይሄ መጽሐፍ ቅዱስ በጣም ወጥ የሆነ መጽሐፍ ነው። ፕሪሳይስ ነው ነው እኔ የምለው አሁን ደብረ ብርሃንም ባህር ዳርም ስናገር፣ መጽሐፍ ቅዱስ ለስህተት እምነትና ለስህተት አመለካከት ምንም ምንም ቀዳዳ የለው። የምትሆኑት አንድ ነገር ነው። ወይ እውነተኛ አማኞች ነው የምትሆኑት ወይ ሐሰተኛ ማኞች ነው የምትሆኑት። መጽሐፍ ቅዱስ በጣም ግልጽ ነው። አሁን አንዳንድ ጊዜ እኛ ከአንዳንድ ሰዎች ጋር እና ሁኔታ ህብረት ስለማናደርግ አንዳንድ ሰዎች ይደነቁ ይሆናል። ምክንያታችን ምንድን ነው? መጽሐፍ ቅዱስ ስለማይፈቅድ ነው። ፕሪሳይስ ነው። መጽሐፍ ቅዱስ ፕሪሳይስ በጣም ግልጽ፣ ምንም ምንም ምንም የተምታታ ሀሳብ እንድንይዝ አያደርግም። የምታነቡት ከሆነ የምትከተሉት ከሆነ ማለት ነው እና ዕብራውያን ሁለት ቁጥር 11 ላይ እንደዚህ ብሎ ይናገራል። ጌታችን ኢየሱስ ክርስቶስ የሚቀድሰውና የሚቀድሱት ሁሉም ከአንድ ናቸውና ከዚህም የተነሳ እነሱን ወንድሞቼ ወንድሞች ብሎ ለመጥራት እሱ አያፍርም ብሎ ቁጥር 12 ለወንድሞቼ ስምህን አውጅላቸዋለሁ በቤተ ክርስቲያን መካከል ለአንተ ምስጋናን አዘጋጃለሁ ብሎ ይናገራል። ምስጋናን ዘንብርልሃለሁ። ጌታችን ኢየሱስ ክርስቶስ እውነተኛ አማኞችን ምንድን ነው ብሎ የሚጠራቸው? ወንድሞች ነው ብሎ የሚጠራቸው። ማለት ልክ እኛ ወደ ምን ደረጃ ነው ያሳደገን? ወደ እግዚአብሔር ልጅነት ደረጃ ነው ያሳደገን። ግን ኮንፊዝድ አትሁኑ። እኛ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ተመልከቱ የሚለውን ቃል ስታየው እግዚአብሔር አብ ልጆቼ ብሎ ጠርቶናል። ጌታ ኢየሱስ ወንድሞቼ ልክ የእግዚአብሔር ልጆች ብሎ ጠርቶናል። ግን በምንም አይነት መንገድ እኛ ክርስቶስ አይደለንም፣ እግዚአብሔርም አይደለንም፣ ልንሆንም አንችልም አሉ። እግዚአብሔር ነን የሚሉ መንፈስ ነን የሚሉ ሲያምራቸው ቀርቷል። እኛ እያየን እኔ ገና ልጆኜ በወጣትነቴ እንደዚህ የሚሉ ሰዎች ነበሩ። ክሬዚዎች ሆነዋል። አሁን አንዳንዶቹ የአመለካከታቸው አስተሳሰባቸው እንደ እብድ ሆነዋል። እግዚአብሔር መሆን የሚችል ሰው የለም። እያየናቸው እያየናቸው ጸጉራቸው ነጭ ሆነዋል። እያየናቸው አንሞትም አናረጅም አንሸመግልም የሚሉ እንደውም ድሮ ድሮ ገና ጌታ እንደተቀበልኩ አካባቢ ይሄ ነገር ነበረ። እንግዲህ ተመልከቱ፣ ከአርባ ምናምን አመት በላይ ሆኖኛል ጌታን ከተቀበልኩ አዋሳ ከተማ አንድ የሆነ ቤተክርስቲያን ሽማግሌ አንሞትም አናረጅም አንሸመግልም ከሚሉት መካከል የሆነ እንቅስቃሴ ነበረ። አጋንንት የሚወጣ በትውከት ነው ይሉ ነበረ። እየሰማናቸው እየሰማናቸው እና ሆኖም አያውቅም። እና ዝም ብሎ ቅዠት ነው። እና ልጁ ሞተችበት። የቤተክርስቲያን ሽማግሌ ነው ከነዚህ መካከል እና ልጁን ልጁን ምን ያደርጋል? ምን ያደርጋል? አንሞትም ብሏል። አናረጅም ብሏል። አንታመመም ብሏል። ልጁ ስትሞት ምንድን ያደረገው በጆንያ ይዞ በሳይክል ጭኖ ሊጥላት ጫካ ሊጥላት ሲል ተይዟል ሰውየው። እናንተ ልጆች ናቸው። ያኔ እዚህ ውስጥ ሁሉ መግባት እኮ አያስፈልግም። የእግዚአብሔር ቃል የሚናገረው እኛ ሰዎች ነን፣ ኃጢአተኞች ነን። ይሄ ትምህርቱ ሲመጣ ማንነት ማንነት የሚባል ቃልም ነበር። እኛ የሆነ ማንነት አለን። የሆነ የሆነ ማንነት የእኛ ማንነት ያው ሰው ነው። ብትፈጩንም፣ ብትደፈልቁንም፣ ብትወቅጡንም፣ በውሃ ውስጥ ብትበጠብጡንም ያው ሰው ነን እኛ። የኃጢአተኞች ሰው ነን። ልንድን የምንችለው በክርስቶስ ኢየሱስ ምረት ብቻ ነው። ከዳን በኋላ ደግሞ ይሄ ሰውነታችን አይቀየርም። ይሄ ሰውነታችን አምላክ አንሆንም። ሰው እንደሆንን ነው የምንኖረው ሰው እንደሆነን እና በኋላ አንዳንድ ነገሮች እናገራለሁ። እና ጌታ ኢየሱስ ክርስቶስ ወንድሞች ብሎ ሲጠራን የእግዚአብሔር ልጆች ናችሁ ናቸው እያለን ነው። ግን ልጅነታችን በጣም የተለየ ነው። ጠዋት እዚህ ፓስተር ሲናገር ነበር። እኛ አዶፕትድ ልጆች ነን፣ የእግዚአብሔር አዶፕትድ ልጆች ነን ማለት በአማርኛ አዶፕትድ የሚለውን ቃል ለመተርጎም ኢኪቫለንት የሆነ ቃል የለም። በጣም ይገርማል። በኦሮምኛ አለ። ጉዲፈቻ ልጆች ነን እኛ የጉዲፈቻ ልጆች ነን። እግዚአብሔር እንደ ራሱ ወራሾች አድርጎናል። በአማርኛ የጡት ልጅ የሚባላል የጡት ልጅ እንደ ጉዲፈቻ ኢኪቫለንት አይደለም። ስለዚህ ልንጠቀምበት አንችልም። አሳዛኝ ነው በአማርኛ ቃል አለመኖ፣ ግን ምንም ማድረግ አንችልም። ጉዲፈቻ ብዬ ጽፌ ነበር እኔ በትርጉሙ ላይ እና አንድ ወንድም አያያይ ይሄ ነገር ብጥብጥ ያስነሳል አለ። ችግር የለም፣ የጸጋ ልጅ ተብሎ ተተርጉሟል። እግዚአብሔር ይመስገን እና እኛ ለእግዚአብሔር እንደ ጉዲፈቻ ልጅ ነን። እግዚአብሔር አይደለንም፣ ግን ህጋዊ ወራሾች ነን። እግዚአብሔር ይመስገን። መንግስተ ሰማይን የምንወርስ የእግዚአብሔር መንግስት ወራሾች፣ ከክርስቶስ ጋር ወራሾች ነን ብሎ ኤፌሶን ይናገራል። እና በጣም አስደናቂ ነው። አሁን ሶስተኛው አብ ወልድ፣ መንፈስ ቅዱስ የሚሉትን ነገር ነው እየተናገርኩ ያለሁት። ሮሜ 8 16 ብዙ ጊዜ በቃል የታወቀ ነው። እኛ የእግዚአብሔር ልጆች መሆናችንን ያ መንፈስ ከመንፈሳችን ጋር ይመሰክራል ብሎ ይናገራል። መንፈስ ቅዱስ ምንድናችሁ ብሎ ይመሰክርልናል፣ ለውስጣችን እናንተ የእግዚአብሔር ልጆች ናችሁ። እውነተኛው መንፈስ መንፈስ ቅዱስ ካለ መንፈስ ቅዱስ ሁሉ ጊዜ የሚነግረን በነገራችን ላይ መንፈስ ቅዱስ ውስጣችን ካለ እውነትን ከውሸት የሚያበጥር ኃይል አለን ማለት ነው። ውስጣችን እግዚአብሔር መንፈስ ቅዱስ ውሸትን ከእውነት የሚያበጥር ነው፣ የሚለይ ነው። እግዚአብሔር መንፈስ ቅዱስ እኛ የእግዚአብሔር ልጆች መሆናችንን ለመንፈሳችን የሚመሰክርልን ነው። ስለዚህ በመንፈስ ቅዱስ አማካኝነት እኛ እርግጠኛ የእግዚአብሔር ልጅ መሆናችንን እናያለን። እንግዲህ የመልእክቱ ውጤት እንደምታዩት የእግዚአብሔር ልጆች ተብለን እንድንጠራ በአብ የእግዚአብሔር ልጆች ተብለን እንድንጠራ በወልድ የእግዚአብሔር ልጆች ተብለን እንድንጠራ በመንፈስ ቅዱስ። እንዴት ያለውን ፍቅር እንደሰጠን ተመልከቱ። ልጆች ያደረገን ከጨለማ ከጨለማና ከጥፋት በራሱ እራሱ አድኖን ነው። እራሱ በራሱ አድኖን ነው። የእግዚአብሔር ልጆች የሆን ነው። የእሱን መልክ እንድንመስል ነው። እኛ የእግዚአብሔር ልጆች ከሆንን አለማውያንን መምሰል የለብንም። ሀሰተኞችንን መምሰል የለብንም። እግዚአብሔርን ራሱን እየመሰልን ነው መመላለስ ያለብን። የእግዚአብሔር ልጆች በመሆን የእግዚአብሔር ቤተሰቦች ነን። ክብር ሁሉ ለእግዚአብሔር ይሁን። ይሄ ደግሞ የተቻለው በጌታችን በኢየሱስ ክርስቶስ የመስቀል ስራ ነው። የሚቀጥለው ነጥቤ ከዚህ ፍቅር የተነሳ አለም እኛን አታውቀንም የሚል ቃል አለ ተመልከቱ እዚሁ ቁጥር አንድ ላይ ነው አንደኛ ዮሐንስ ምዕራፍ ሶስት ቁጥር አንድ ላይ ስለዚህ አለም እኛን አያውቀንም ምክንያቱም እሱን አላወቀውምና ብሎ ይናገራል በጣም የሚገርም ሀሳብና ጥቅስ ነው ይሄ ክፍል የእግዚአብሔር ልጆች ተብለን እንድንጠራ እኛ የእግዚአብሔር ልጆች ነን እግዚአብሔር እንዴት ያለ ፍቅር በእኛ ለእኛ እንደሰጠን ተመልከቱ ብሎ ከዚህ የተነሳ ስለዚህ ማለት ከዚህ የተነሳ ዓለም እኛን አያውቀንም ምክንያቱም እሱን አላወቀውምና ብሎ ዓለምንና እኛን እያነጻጸረ ነው የሚያሳየን። ከዚህ ፍቅር የተነሳ በእኛና በእግዚአብሔር መካከል ትልቅ የሆነ ትስስር አለ። ከእግዚአብሔር ፍቅር የተነሳ ከዛ አጋፔ ከሚባለው እንዲሁ እንዲሁ እየፈለቀ ከሚያስወድድ ፍቅር የተነሳ እኛ የእግዚአብሔር ልጆች ሆነናል። ኃጢአታችን ይቅር ተብሎልናል። ከጨለማ የሚደነቅ ብርሃን ውስጥ ገብተናል። የተለየን ሰዎች ሆነናል። አሁን እኛ እግዚአብሔር አባታችን፣ እኛ ልጆቹ፣ እግዚአብሔር እረኛችን፣ እኛ መንጎቹ፣ እግዚአብሔር ንጉሳችን፣ እኛ ህዝቦቹ ሆነናል። ከዚህ ፍቅር የተነሳ ከዚህ ፍቅር የተነሳ በእኛና በዓለም መካከል ትልቅ ገደል ተፈጥሯል። በጣም ትልቅ ገደል ዓለም ዓለም እኛን ያየናል፣ ግን ሊገነዘቡንና ሊያውቁን አይችሉም። ለምንድን ነው? በስራ ቦታ እኛ ሰዓት አክብረን ስንገኝ በስራ ቦታ የእኛ ጓደኞች ሰዓት የማያከብሩት ለምንድን ነው? እኛ ስራችንን ስራችንን ስንል አንዳንዶቹ ሽንት ቤት ቁጭ ብለው ጊዜ የሚያሳልፉት እኛ ስራችንን እንሰራለን በትጋት በትጋት ኃላፊነታችንን እንወጣለን። ቆመው ይስቁብናል። እነዚህ ሰዎች በቃ በጣም ይለፋሉ፣ እኛን ሊያጋልጡንም ነው ሁሉ ብለው ያስባሉ። እንደዚህ ተራ ምሳሌ ነው የምናገረው። አለም እኛን አያውቀንም? ከማን እንደሆነን ከምን እንደሆነን አያውቀንም? እኛም የምንሰራው እውነትና ትክክለኛ ነገር ግራ ያጋባቸዋል አለማውያን። ምክንያቱ ምንድነው ብሎ ሲናገር እሱን ስለማያቁት፣ ነው ፍቅር የሰጠንን እግዚአብሔርን ስለማያውቁት፣ ምሕረት ያደረገልንን እግዚአብሔርን ስለማያውቁት። እኛ የሃይማኖት ተከታዮች አይደለንም፣ የሆነ ሃይማኖት ተከታዮች አይደለንም። እኛ የእግዚአብሔር ተከታዮች ነን። የሆነ የሃይማኖት ስርዓት ውስጥ ገብተን ለሃይማኖት ስርዓት የምንኖር አይደለንም። እግዚአብሔር የሚባለውን አምላክ የምንከተል እሱን የምናከብር፣ እሱን የምናመልክ እሱን እንደ ቃሉ እንደ ቃሉ የምንከተል ሰዎች ነን። ስለዚህ ዓለማውያን የእኛ ነገር አይገባቸው አይግባቸው እንጂ ምንም አይረዱት እንጂ እኛ በእምነታችን መቆም አለብን። እዚህ ጋር አንድ ነጥብ አለኝ። ይህ እኛ እንደ ዓለም መሆናችንን ለማሳየት መጣራችን ምን ያህል ስህተት እንደሆነ የሚያሳይ ነገር ነው። አንዳንድ ቤተ ክርስቲያን የሚታየው ልምምድ ይሄ ነው። ልክ ቤተ ክርስቲያን እንደ እግዚአብሔር ቃል መሆን ሲገባት እንደ ዓለም መሆን ስለትፈልጋለች እንደ ዓለም እንደ ዓለም አንቺን ነው ምን መስለው፣ ትጨፍር ያለሽ እንጨፍራለን፣ ትዘፍኛለሽ፣ እንዘፍናለን፣ ትጮህ ያለሽ እንጮሃለን ብለው ዓለምን ለመምሰል ነው የሚፈልጉት። እኛ ዓለምን እንድንመስል የምናስብ ሰዎች መሆን የለብንም። ስህተት ነው። ዓለም ወደኛ ነው መምጣት ያለባት እኛ ጋ ነው እውነት ያለው። በቅርብ ቀን አንድ እዛ ኢትዮጵያ ውስጥ ሆኜ አንድ ለእናት ስነግራት ነበር። የሆኑ እኛ የምንሰራው ስራ ሰዎችን በአንዳንድ መልኩ ደስ እያሰኛቸው ነው፣ እግዚአብሔር ስለረዳን ነው። እና ሰዎች በሙሉ በቃ እናገኝ እባክህና፣ እንደዚህ አይነት ስብሰባ እንደዚህ አይነት ስብሰባ እንድትመጣልንና እንደው እዚህ በተለይ ሀራምባ አካባቢ የሚሰራው ስራ በጣም ትልቅ ስራ እየሆነ ስለመጣ እዚህም ሌላም አካባቢ እንድትረዳን እንፈልጋለን የሚሉ ሰዎች ሊያገኙኝ እየፈለጉ አንዳንዶቹን አግኝቻቸዋለሁ። ዶክተሮች፣ ምኖች ምኖች እና እኔ የነገርኳቸው ነገር አለ። በጣም ትዝ የሚለኝ አንድ ፊልም አለ ልጆኜ ያየሁት ፊልም የሙሴ ፊልም ነው። የሙሴ ፊልም ዝዋይ ለመጀመሪያ አካባቢ ለነበሩ አማኞች አሳይቻቸዋለሁ። ቴሌቪዥን ያን ጊዜ ተከራይተን አይደል እናት፣ እንደዛ አሳይተናቸዋል። እና እዛ ፊልም ላይ የሙሴ ፊልም ነው፣ በጣም የማይረሳኝ ነገር አለ። ሙሴ ከግብፅ ኮብልሎ ሚዲያም ነው ያለው። ሚዲያም አሁን ሲጳራ የምትባለዋን የሚዲያሙን ካህን ልጅ አጭቶ እየተወያዩ ነው ሙሴና ሲጳራ፣ አፍላፍ ያወራሉ። እና ምን አለችው? በጣም ልቤ ውስጥ የቀረ ነገር ነው። ምን አለችው? እኛ እንደ ግብፅ ሴቶች ከንፈራችንን በቀለም አንቀባም፣ ግን እውነት እንናገራለን አለችው። ከንፈራችንን በቀለም አንቀባም እንደ ግብፅ ሴቶች፣ ግን ከንፈራችን እውነት ይናገራል አለችው። ልቤ ውስጥ ነው ጠልቆ የገባው። ሰዎች ልክ በዛ ፊልሙን እንዴት እንዳቀነባበሩት በጣም የሚገርም ነው። ይሄ በጣም ለብዙ ሰዎች መልእክት ያለው ነው። ሌላም ሌላም ሙሴ ያደረገው ነገር አለ። ገና ከመኮብለሉ በፊት የሚገርመኝ ነገር ነው እና እኛ ዓለምን ለመምሰል እንደ ዓለም ልንሆን አይገባንም። ዓለም ብትወደንም ባትወደንም ከንፈራችን ምን መናገር አለበት? እውነቱን መናገር አለበት። ለእውነቱ ነው መቆም ያለብን። ከእውነቱ ውጭ የሆነው ነገር ፍህ ብሎ ይሄድ። እውነት አይደለማ፣ አይቆምም ትክክል አይደለም። መሰረት የለው። ይጠፋል። ሲጠፋ ደግሞ እናየዋለን። እኛ ከእግዚአብሔር ስለሆንን አለም እኛን ለማወቅ የምታደርገውን ነገር ሁሉ እኛን እንድታውቀን እንድታውቀን የምናደርገው ነገር ሁሉ ብላሽ ነው፣ ከንቱ ነው፣ ጠቃሚ አይደለም። እኛ አለም እንድታውቀን በመመሳሰል የምናደርገው ነገር ሁሉ ትክክል አይደለም። ስለዚህ አለም እኛን የማታውቀው እሱን ስለማታውቀው እንደሆነ ልባችን ጠልቆ መግባት አለበት። አሁን ተግባራዊ ነው ይሄ ይሄ የዮሐንስ መልእክት ብያቸዋለሁ፣ ተግባራዊ ነው። አለም እኛን አውቀንም፣ ምክንያቱም እግዚአብሔርን ስለማያቅ ነው። አለም በሙሉ በጨለማ ውስጥ ነው ያለው። ጨለማ ለማስደሰት ጨለማ እንሆናለን። ኢምፖሲብል ብዙ አሁን ይህም መናገር ምናልባት አስፈላጊ ላይሆን ይችላል፣ ግን ብትሰሙት ጥሩ ነው። የብዙ ቤተ ክርስቲያን አምልኮ በጨለማ የተሞላ ነው። መድረክ ላይ ብቻ ያሉት ሰዎች ናቸው በብርሃን የሚታዩት፣ ሌላ በሙሉ ጨለማ ውስጥ ነው። እንደዚህ አይነት ነገር መጽሐፍ ቅዱስ ውስጥ የሌለ ነገር ነው። የሌለ የነ ማይክል ጃክሰን ዘፈን ላይ ነበረ። እዚህ ጋ ሁሉ ሰው ጨለማ ሆኖ እነ ማይክል ጃክሰን መድረክ ላይ በብርሃን ይታዩ የነበረው ጀስ፣ ያንን ኮፒ አድርጋለች ቤተክርስቲያን። ዛሬ ያለችው ቤተክርስቲያን ቤተክርስቲያን ናት ማለት አይቻልም። ስለዚህ እኛ ከዓለም መጠበቅ ያለብን ነገር እሱን እንደጠላችው ዓለም እኛንም እንደምትጠላን ነው። ግን እየጠላችን በእውነት እውነት በመናገር ዓለምን ወደ ብርሃን ለማምጣት ሳናስመስል ሳንቀይረው ብርሃኑን ወደ ጨለማ ሳንቀይረው ቃሉን በልዩ ልዩ ነገር እውነቱን በመናገር ብዙዎችን ከጨለማ ወደ ብርሃን እናመጣለን። እኔ ዝዋይ ነበርኩኝ ባለፈው ሳምንት እና አንዳንድ ሰዎች እያለቀሱ ወደ እኔ መጡ ነበር። እኔ መሆኔን ሲያቁ አንድ በጣም ትልቅ ሆቴል ያለው ሰው መጀመሪያ ላይ ሆቴል ቡና ልንጠጣ ገብተን ገብተን ፓስተሩ ሰላም ክርስቲያን እኮ ነው ብሎ ሰላም አለኝ። ሰውየው በደንብ አላየኝም። እንዲህ አይቶኝ ሰላም ብሎኝ ሄደ። ከዛ ሌላ አንድ ወንድም ድሮ በጣም ታሪክ አለው ከኛ ቤት ጋር መጣና፣ ከእንግሊዝ ሀገር አሁንም ከእንግሊዝ የኩ ይመስላል። ከእንግሊዝ የመጣ አንድ እንግዳ እዚህ አላየኸውም እንዴ እያለ እየጮኸ መጣ። ከዛ ሰውየው ማነው እሱ፣ ማነው እሱ ብሎ ይጠይቀዋል። ሀይሌ እኮ ነው ሀይሌ ልዑል። አዎ ሀይሌ ልዑል ው ፊቱ ተለዋውጦ፣ የሆቴሉ ባለቤት ነው፣ እንባው እያቀረረ ወደ እኔ መጣ። አታውቅም እኔ እኮ ከሌ ነኝ። እቤት እኮ ነው ደህንነት ያስተማርከኝ። እኔን እና ማሚቱን እህቴን ያጠመከን ያስተማርከን አንተ ኮነ። በጣም ይገርማል። ደስ አለው። ይኸው ተንቆራጠጠ፣ የሚሆነውን አጣ። ሆቴሉ ምሳ ሊጋብዘኝ ፈለገ፣ ግን ደስተኛ አለው። እዚህ አገር ምናልባት አምስት ሚሊዮን ብር የሚያወጣ በጣም ትልቅ ዘመናዊ ቤት አለው። በጣም የሚገርም ነው። እና ማታ ቤቴ ነው አለ ከፓስተር መኮንን ነው የሚባለው። አዎ እና ቤቱ የሚገርም ነው። እና አንድ ድሮኛ የነበርንበት ቤት ውስጥ የአባቱ ቤት ውስጥ ተከራይተን ነው ቸርች የነበረን። አቶ ኢዳዊ ይባላሉ። የእሳቸው ልጅ እዛው ጌታን ተቀብለው አሁን ትልቅ የቸርች ሰው ነው እና እሱም አብሮ ነበር። አየ አየ አይልዬ ይሄ እኮ ሰውዬ አልረካም፣ በቃ ሆቴል ሊጋብዝ ፈልጎ፣ እንዴት ይርካ? ሆቴል እንዴት ይርካ? እንዴት ይርካ? በቃ እንዴት ያርካው? እና ስለዚህ ቤት ነው መጋበዝ ያለብን። እና አሁን ቤት ው በላን ጠገብ ምናል። እንደገና የሆነ ሼፍ መጥቶ እዚህ እንትኑ ላይ ውጪ የሚገርም ቤት ነው እንደገና ምንድነው? ጥብስ በስጋ በምን በመጥበሻ እንደ ካምፕ ፋየር ነገር ነው እንደዛ። እና አሁንም ያኛው ሰው እየመጡ ይውል። እራት በላን አልረካም። ምን ያድርግ ምን ይሁን ምን ይሁን እያለ ነበር። እና ይሄ በማስመሰል የመጣ ፍሬ አይደለም። እቅጩን ነው የምንናገረው። የእግዚአብሔርን ቃል የእግዚአብሔር ቃል ሰዎችን ይለውጣል። እግዚአብሔር ይመስገን። የመጀመሪያ ተጠማቂ ከነበሩት መካከል የምህረት አባት ባርባ አለበት እና የሚገርም ቤተሰብ እና ዝዋይ ጠቅላላ ጠቅላላ ማለት ትችላላችሁ። ሰው ሁሉ እየመጣ በቃ። አንድ እህት ድሮ ቤታችን የምዘምር ከቡታጅራ መጣ። ለቅሶ ሆነ ለቅሶ ሆነ ማለት ትችላላችሁ። የማታ የምትባል እህት። የሚገርም ነው እና እውነቱን መናገር ማስመሰል የሌለበት ህይወት ስንኖር ሰዎች ይነካሉ፣ ይለወጣሉ፣ ፍሬያማዎች ይሆናሉ። በህይወታቸው ዘመን ሁሉ ፍሬያማዎች ይሆናል። አለም አታውቀንም፣ ግን የእግዚአብሔር ልጆች ፍጻሜ ምንድን ነው የሚለውን ነገር ብንመለከት ቁጥር ሁለት ላይ ስንመጣ፣ ተወዳጆች ሆይ እኛ የእግዚአብሔር ልጆች ነን ብሎ ተመልከቱ፣ እኛ የእግዚአብሔር ልጆች ነን ብሎ እኛ የእግዚአብሔር ልጆች ነን ከማለቱ በፊት አሁን ብሎ ነው የሚናገሩ አሁን እኛ የእግዚአብሔር ልጆች ነን፣ እኛ ምን እንደምንሆን ገና አልተገለጠም። ነገር ግን እሱ በሚገለጥበት ጊዜ እሱን እንደምንመስል እሱን እንዳለ እንደምናየው ያንን እኛ እናውቃለን ብሎ የእግዚአብሔር ልጆችን ፍጻሜ ይናገራል። የእግዚአብሔር ልጆች ፍጻሜ ጋ ለመናገር ሲመጣ የእግዚአብሔር ልጆችን የጠራበት አጠራር የሚገርም ነው። ተወዳጆች ሆይ ብሎ ነው። እኛ በእግዚአብሔር የተወደድን ወንድሞችና እህቶች ነን። ይግባችሁ እህቶች፣ ይግባችሁ ወንድሞች፣ የእግዚአብሔር ቃል የሚጠራን እንዲህ ብሎ ነው። ተወዳጆች ሆይ፣ እኛ ከዓለም ምንም ሕብረት የሌለን ከእግዚአብሔር ጋር ብቻ ሕብረት ያለን እግዚአብሔር ጋር ሕብረት ኖሮን ዓለም ላይ ተጽዕኖ ልናመጣ የምንችል ተወዳጆች ነን። እኛ ግን አሁን ራሱ የእግዚአብሔር ልጆች ነን። እግዚአብሔር ይመስገን። አሁን የእግዚአብሔር ልጅ ነሽ። አሁን የእግዚአብሔር ልጅ ነህ። አሁን እኛ ጠቅላላ እኔ ዮሐንስ ራሱን ጠቅልሎ የእግዚአብሔር ልጆች ነን። አሁን ይሄ የመንፈስ ቅዱስ ምስክርነት ውጤት ነው። ሮሜ 8 16 ላይ ቅድም ብያቸዋለሁ። እኛ የእግዚአብሔር ልጆች መሆናችንን ያ መንፈስ መንፈስ ቅዱስ ከእኛ መንፈስ ጋር ይመሰክርልናል ብሎ ይናገራል። መንፈስ ቅዱስ ራሱ ለእኛ ይመሰክራል። የእግዚአብሔር ልጆች ከሆናችሁ በውስጣችሁ ምስክር አላችሁ። አሁን የእግዚአብሔር ልጆች ነን። ግን የሚደንቅ ነገር ነው። ዮሐንስ እየተናገረ ያለ አሁን እኛ የእግዚአብሔር ልጆች ነን፣ ግን በምድር ላይ እኛ ምን እንደምንሆን ገና አልተገለጠም። ምንድን ነው የምንሆነው? የእግዚአብሔር ልጆች ነን። አዎ ልባችን ረግቷል፣ መንፈሳችን ረግቷል፣ ህይወታችን ተለውጧል። አዲስ ልብ አግኝተናል። እግዚአብሔር አባታችን ብለን እንጠራዋለን። የወደፊታችን ምንድን ነው? አንዳንድ ሰዎች የወደፊታቸው ስለማይገባቸው በምድር ላይ እንደ ዓለማዊ ያለ መሆን ይሞክራሉ። የእግዚአብሔር ቃል የሚለው የአሁኑ ሁኔታችን የተለያየ ሊሆን ይችላል። አንዳንዶቻችን ታማሚዎች ልንሆን እንችላለን። አንዳንዶቻችን ልዩ ልዩ ጥያቄ ሊኖርብን ይችላል። አንዳንዶቻችን የወደፊት ነገራችንን የአሁኑ ሁኔታችን ያጠላብን ሊሆን ሆነን ሊሆን ይችላል። አንዳንድ ሰዎች እንደዛ ናቸው። የወደፊቱ ነገራችንን አሁን ያለንበት ሁኔታ ጥላ አጥልቶበት ደካሞች፣ እንደ እግዚአብሔር ፈቃድ የማንኖር እንደ እግዚአብሔር ቃል የማንመላለስ ጀስት በቃ በጣም በጣም በጣም በችግር የምንኖር ሰዎች ልንሆን እንችላለን። አንዳንዶቻችን ግን ምንድን ነው የምንሆነው የተለያየ ሁኔታ ውስጥ እያለን ይሄ ያልተገለጠ ነገር ነው። ምን እንደሆን እንደምንሆን ገና አልተገለጠም። ግን ዮሐንስ ምን እንደምንሆን ገና አልተገለጠም ብሎ የማይታወቅ ነገር አይደለም የእኛ መጨረሻ ማለቱ ግን አይደለም። የእኛ ሕይወት የዘላለም ሕይወት ነው ያገኘነው ሕይወት የዘላለም ደስታ ነው። አሁን ብንሞት ኢሚዲየትሊ፣ ወደ እግዚአብሔር እቅፍ ውስጥ ነው የምንሄደው ልክ እንደ አላዛር። ነገር ግን ገና አልተገለጠም የሚለውን ከምን ጋር አያይዞ ነው የሚናገረው? ነገር ግን እሱ በሚገለጥበት ጊዜ ጌታችን ኢየሱስ ክርስቶስ እሱን እንደምንመስል እሱን እንዳለን እንደምናየው ያንን እኛ እናውቃለን ብሎ የሚገርም ነገር ይናገራል። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጆች ተብለን እንድንጠራ ያበቃን ጌታ ኢየሱስ ክርስቶስ ይገለጣል። ጌታ ኢየሱስ ክርስቶስ ይመጣል። አሁን ዓለማችን እንደዚህ እንደተመሰቃቀለች የምትቀር አይምሰላችሁ። ክርስትና ደግሞ ደግሞ የሚያበስረን ነገር ብዙ ቦታ አይነገርም እንጂ ጌታችን ኢየሱስ ክርስቶስ አንድ ቀን ይመጣል። ጌታችን ኢየሱስ ክርስቶስ ይመጣል። የዓለም ታሪክ ያበቃል። ምስቅልቅሉ ሁሉ ያቆማል። የጾታ ለውጥ እንቅስቃሴ ሁሉ ያቆማል። የተመሳሳይ ጋብቻ እንቅስቃሴ ሁሉ ያቆማል። ኮራፕሽኑ ሁሉ ያቆማል። ጌታ ኢየሱስ ይፈርዳል በዙፋኑ ላይ መጥቶ እንደምታዩት አይቀጥልም። ጌታ ኢየሱስ ክርስቶስ ይገለጣል። እሱ በሚገለጥበት ጊዜ በክብር ነው የሚገለጠው። ያኔ በበረት ነው የመጣው። አሁን ሲመጣ ግን እልፍ አላፍ መላእክት ከቦት ነው የሚመጣው። በክብር ነው የሚመጣው። የወጉት ሁሉ እያዩት ዋይ ዋይ ይላሉ። ምንም ጥያቄ የለውም። የጠሉት ሁሉ የት እንግባ ይላሉ። ድንጋዮችን፣ ተራራዎችን፣ ኮረብታዎችን ደብቁን፣ የት የት የት የት እንግባ ይላሉ። ሞት ሞት እያሉ ይፈልጋሉ። ራዕይን አንብቡ። ሞትን ሊያገኙ አይችሉም ብሎ ይናገራል። በምድር እያሉ ይሰቃያሉ። ጌታ ኢየሱስ ሲገለጥ እሱ በሚገለጥበት ጊዜ ግን እኛ ምንድን ነው ምንሆነው? አልተገለጠም ገና ብሎ ያለውን እሱ በሚገለጥበት ጊዜ እሱን እንመስላለን ብሎ ነው የሚናገረው። ታላችሁ ያለንን ክብር እግዚአብሔር የሰጠን ፍቅር የእግዚአብሔር ልጆች ተብለን እንድንጠራ ነው። ግን መጨረሻችን ደግሞ ጌታ ኢየሱስ ክርስቶስ ሲገለጥ እሱን መስለን እኛም መገለጥ ነው። አሁንም ክርስቶስ አንሆንም፣ አስተውሉ። ግን እሱን መስለን እንገለጣለን። የከበረ ክብር ውስጥ እንገባለን። እሱን እንመስለዋለን እሱን እንመስለዋለን። ምናልባት እዚ ጋ ቆላስያስ ምዕራፍ ሶስት ማንበብ ጥሩ ይሆናል። ቆላስያስ ሶስት እጨርሳለሁ፣ ቶሎ ብዬ ቆላስያስ ሶስት ላይ ብትመጡ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ቁጥር ምዕራፍ ሶስት እናንተም ከክርስቶስ ጋር ከተነሳችሁ፣ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያሉትን እነዚያን ነገሮች ፈልጉ። ሀሳባችሁን በላይ ባሉት ነገሮች ላይ አድርጉ እንጂ በምድር ባሉት ነገሮች ላይ አይደለም። እናንተ ሞታችኋልና የእናንተም ሕይወት ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል ብሎ የእናንተ ሕይወት ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል ብሎ ቁጥር አራት ሕይወታችን የሆነው ክርስቶስ በሚገለጥበት ጊዜ፣ በዚያን ጊዜ እናንተ ደግሞ ከእሱ ጋር በክብር ትገለጣላችሁ ብሎ ይናገራል። ጌታ ኢየሱስ ሲገለጥ ከእሱ ጋር በክብር እንገለጣለን። እሱ በሚገለጥበት ጊዜ እሱ በክብር ይገለጣል፣ እኛም በክብር እንገለጣለን። ይሄ ብቻ አይደለም፣ እሱ በሚገለጥበት ጊዜ እሱን እንመስላለን ብሎ እሱን እንዳለ እንደምናየው ያንን እኛ እናውቃለን። ጌታ ኢየሱስን በዓይናችን በብረቱ እናየዋለን። አሁን ሳናይ ነው ያምን ነው ጌታችንን ኢየሱስ ክርስቶስን ግን እናየዋለን። እግዚአብሔር ይመስገን። ጌታችንን ኢየሱስ ክርስቶስን እናየዋለን። በዓለም ላይ ከምንም ነገር ጋር ክርስትናን የማናወዳድርበት ምክንያቶች አንዱ ይሄ ነው። ጌታችንን ኢየሱስ ክርስቶስን ለማየት የተመረጠን የተጠራን የእግዚአብሔር ፍቅር የተሰጠን ሰዎች ነን። በጣም የከበረ ደረጃ ላይ እንድንቀመጥ የተደረግንን ዓለም ሁለ ነገሯ ቢቀር መቶ ሺህ ጊዜ ቢቀር እኔ ደንታ አይደለም። ጌታዬን ኢየሱስ ክርስቶስን በዓይኔ በብረቱ አየዋለሁ። የእግዚአብሔር ልጆች ፍጻሜ ምንድን ነው? ከዚሁ የቀጠለ ነው። እሱን እናየዋለን እንዳለን እናየዋለን። አንድ ሰው መንግስተ ሰማይ ከምናገኘው ማንኛውም ነገር ምናልባት የሚበልጠው ብሎ የተናገረው ነገር እዚ ጋር ጽፌዋለሁ። ጌታ ኢየሱስን ሳንከለከል ምንም መጋረጃ ሳይኖር ለማየት መቻላችን ነው። ጌታ ኢየሱስን እንዴት እንደምታስቡት አላቅም። እኔ ጌታ ኢየሱስ ክርስቶስ የድንግል ማርያም ከድንግል ማርያም የሰውን ስጋ ለብሶ ነው የተወለደው። ፍጹም አምላክ ፍጹም ሰው ነው። የከበረ ክቡር ነው። አንዳንድ ሰዎች በየመድረካቸው ኢየሱስ ኢየሱስ እንደሚሉት ቀሎ የሚነገር አይደለም። የከበረ ነው። ጌታ ኢየሱስ ጌታ ኢየሱስ። ለዚህ ነው ጳውሎስ አሁን በድንግዝግዝ በከፊል ነው የማየው። አንደኛ ቆሮንቶስ 13 ላይ እሱ ግን ሲመጣ ፊት ለፊት አየዋለሁ፣ እሱን ፊት ለፊት እናውቀዋለን። ክብሩን ራእይ ምዕራፍ አንድ ላይ ዮሐንስ አብሮት ሲበላ አብሮት ሲወጣ ደረቱ ላይ ተለጥፎ ማን ነው የሚክድህ ብሎ ይጠይቀው የነበረ ዮሐንስ ጌታ ኢየሱስም በክብሩ ሲገለጥ አይቶ ምድር ላይ እንደወደቀ ይሄ ጠቅላላ ሰውነቱ እንደተለዋወጠ እጅግ በጣም የከበረውን ጌታ ኢየሱስ ክርስቶስን አይቶ መቆም እንዳልቻለ እናያለን። ጌታ ኢየሱስ ክቡር ነው። ሲመጣ የፍቅሩን ምልክት እጁና እግሩ ላይ እናያለን። ስለኛ የተበሳውን እጁን፣ ስለኛ የተቸነከረውን እግሩን። ዘካርያስ ምዕራፍ 12 ቁጥር 10ን ቤታችሁ ገብታችሁ አንብቡ። ጌታ ኢየሱስ ክርስቶስ በሚገለጥበት ጊዜ በኢየሩሳሌም ተራራ ላይ በሚገለጥበት ጊዜ ሰዎች አማኞች ሁሉ እጁን አይተው ምንድነው ይሄ እጅህ ላይ ያለው የተበሳው ቀዳዳ ብለው ሲጠይቁት በወዳጆቼ ቤት የቆሰለው ቁስሌ ነው ብሎ የተናገረውን ቃል ታያላችሁ። ለእኛ እኛን ወዶ ጌታ ኢየሱስ ክርስቶስ የቆሰለው ቁስል ወንድም እህት ባል፣ ሚስት፣ እናት፣ አባት ማንም የማያደርግልንን ያደረገ ጌታ ኢየሱስ ነው። እሱን ደግሞ አለ ይሄ ቃል፣ እሱን እንመስለዋለን። ጌታ ኢየሱስን ለመምሰል የተጠራን እጅግ የከበረ እምነት እየተሰጠነን፣ ለዚህ ነው ይሄንን እምነት በቆሻሻ ሌላ ነገር ልንተካው አንችልም። እግዚአብሔር ይመስገን። መጨረሻችንን ማወቅ ጠቃሚ ነው። ቁጥር ሶስት ላይ ስትመጡ ሐዋርያው ደግሞም ይህ ተስፋ በእሱ ያለው ሰው እሱ ንጹሕ እንደሆነ ራሱን ያነጻል ብሎ ይናገራል። የእውነተኛ አማኝ መገለጫው እነዚህ ቁጥሮች ውስጥ ሁሉ አለ። እግዚአብሔርን በማመኑ የእግዚአብሔርን ፍቅር ተቀብሏል። እውነተኛ አማኝ የእግዚአብሔር ፍቅር አለው፣ በሕይወቱ ተቀምጧል። ከእግዚአብሔር ፍቅር የተነሳ ህብረቱ አመለካከቱ የህይወቱ አቅጣጫ ተቀይሯል። እግዚአብሔር ስለለወጠው ጌታ ኢየሱስ ሲመጣ ይሄ እውነተኛ አማኝ አብሮት ይሆናል። ጌታ ኢየሱስን ይመስላል። በዚህ ምድር ላይ ሰላምና እረፍት አለው። ጸሎቱ ይመለሳል። ከእግዚአብሔር ጋር ህብረት አለው። እውነተኛ አማኝ በመጨረሻም ክርስቶስን ይመስላል። ምንም ጥርጥር የለውም። እሱን ለመምሰል የተጠራ የተመረጠ ሰው ነው። እውነተኛ አማኝ በሱ የሆነ ሰው ከሱ የሚያዩና የሚማረው አስደነ አስደናቂ እርምጃ ውስጥ ያስገባዋል። ዓለምን ይንቃል፣ ዓለምን ይክዳል። ለእግዚአብሔርና ለእግዚአብሔር ነገር ሁልጊዜ አንደኛ ደረጃን ይሰጣል። ጌታ ኢየሱስ ንጹህ እንደሆነ ራሱን ደግሞ በዚህ ዓለም ላይ ያነጻል። ጌታ ኢየሱስ ንጹህ ነው። እሱ ንጹህ እንደሆነ ራሱን ያነጻል። የመጨረሻችንን ስናውቅ የመጨረሻችን እሱን መምሰል እሱን እንዳለ ማየት መሆኑን ስናውቅ እዚህ ምድር ላይ ጌታ ኢየሱስን እንዳናይ የሚያደርገንን ነገር እሱን እንዳንመስል የሚያደርገንን ነገር መጥላትና ማስወገድ አለብን። ራሱን ያነጻል፣ ከኃጢአት ያነጻል፣ ከርኩሰት ያነጻል፣ ከክፉ ሐሳብ ያነጻል፣ ከዓለማዊ ቁርኝትና አንድነት ያነጻል። ራሱን ጌታ ኢየሱስ ክርስቶስን ፍቅሩን የተቀበለና እሱን የሚመስል ሰው ከምቀኝነት ከቅናት፣ ከሰዋዊ ፍላጎት ነፃ ይሆናል። የበደሉትን ይቅር ይላል። በምህረት በቸርነት እንዲሁም አንደበቱን በመጠበቅ ይኖራል። ኃጢአት መተላለፍ በሚኖርበት ጊዜ ንስሐ ይገባል። እንደ ቃሉ በመኖር እንደ ቃሉ በመመላለስ እግዚአብሔርን የሚያስደስተውን ነገር ለማየት ይሞክራል። እግዚአብሔርን ከማያስደስተው ነገር ይለያል። መጨረሻችንን ማወቅ በጣም ጠቃሚ ነው። ወገኖች እግዚአብሔር እንዲባረካችሁ ትፈልጋላችሁ? እግዚአብሔር ልጆቹ ብለን እንድንጠራ እንዴት አይነት ፍቅር እንደሰጠን ሁልጊዜ ማሰብ አለባችሁ። ይሄንን ፍቅር በሌላ በምንም አይነት ፍቅር ላለመለወጥ መወሰን አለባችሁ። እግዚአብሔር እንዲባረካችሁ፣ የእጃችሁ ስራ እንዲባረክ፣ እግዚአብሔር ከእናንተ ጋር እንዲሆን፣ እግዚአብሔር የተለየ ሁኔታ ውስጥ እንዲያስገባችሁ የምትፈልጉ ከሆነ እግዚአብሔር የሰጠንን ፍቅር ማሰብ አለባችሁ። የእግዚአብሔር ልጆች ነን፣ ምንም ጥርጥር የለውም። ጌታ ኢየሱስ ይገለጣል፣ ከእሱ ጋር እንገለጣለን። ዓለም በሙሉ እስከሚደነቅ ድረስ የጌታ ኢየሱስ ክርስቶስ ልጆች መሆናችን ይታያል። የጠሉን ያዝናሉ፣ የጠሉን ያገለሉን ይሸማቀቃሉ። ያን ጊዜ ጌታ ኢየሱስ ክርስቶስ ከእኛ ጋር እኛ ከእሱ ጋር እንገለጣለን። እዚህ ምድር ላይ ጸሎታችን እየተሰማ የእግዚአብሔርን ሕልውና በህይወታችን እያየን እንመላለሳለን። እኔ እያየው ያለሁት ይህንን ነው። እግዚአብሔር ጸሎት እየሰማ ከድል ወደ ድል በሚጠሉን ፊት እያቆመን የሚደንቅ ነው። እግዚአብሔር እኛን አንዳንዶች መንፈስ ቅዱስን አይቀበሉም፣ ይሉናል መንፈስ ቅዱስን እኛንን። የማንቀበለው ማን ነው? የማይቀበለው መንፈስ ቅዱስን መንፈስ ቅዱስን የማይቀበለው በመንፈስ ቅዱስ የሚነግዱ ሰዎች ናቸው። በስሙ የሚነግዱ ግን የማያውቁት ሰዎች እነሱ ናቸው የሚቃወሙት። እኛ ግን መንፈስ ቅዱስን እናከብረዋለን። ጌታችን ነው፣ መሪያችን ነው፣ የህይወታችን መሰረት ነው። መንፈስ ቅዱስን በዓለም እና ለዓለም አንለውጠውም። እንደ ቃሉ እንኖራለን። ከእኛ ጋር ይኖራል። እኛ ብዙ አይደለንም፣ አንደነቅም። ጌታ ግን ከኛ ጋር እንደሆነ እናውቃለን። ምክንያቱም ዓለም የሚፈልጓትን ነው የምታጋብሰው። የሚፈልጉት እንዲነገራቸው የሚፈልጉ ሰዎች ሁል ጊዜ በጣም ብዙ ቦታ ላይ አሉ። እኛ ግን እውነትም ነው የምንናገረው፣ በእውነት ነው የምንቆመው። ያቺ ሴት በዛ ፊልም ላይ ያለችው ነገር ለዚህ ሁሉ እውነት ነው። እኛ ከንፈራችንን እንደ ግብፃውያን ሴቶች አንቀባም፣ ግን እውነትን እንናገራለን። ከንፈራችን እውነትን ይናገራል። ከንፈራችን ይህንን የእግዚአብሔርን ቃል ያውጃል። ሰዎች ሲለወጡ አይቷል። ገናም ብዙዎች ሲለወጡ እናያለን። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። እህታችን ናንሲ ወደዚህ መጣ። አሜን። ምስጋና በእልልታ የሚለውን አብረን እንዘምራለን። ናምበር 20። ስለዚህ የሚቀጥለው ሳምንት ስላይዱን እናያለን። ሰዓት እንደሚበቃ ስላልመሰለ ነው እና ጌታ ይመስገን። ቁጥር ሀያ አሜን ምስጋና አሜን ምስጋና፣ በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ ጠላት ተመቶ አልክሶ የታለ ዛሬ የትናንቱ ለቅሶ በኢየሱስ ታብሶ ታብሶ ኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ በኢየሱስ ታብሶ ታብሶ አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ የአምላክ ምሕረቱ ብዙ ነው። ጥበቃው ፍቅሩ ካይምሮ በላይ ነው። ይኸው ሰው አረገን ይመስገን፣ ይኸው ሰው አረገን ይመስገን፣ ይኸው ሰው አረገን ይመስገን፣ ይኸው ሰው አረገን ይመስገን። አሜን ምስጋና አሜን ምስጋና በእልልታ የማታ ማታ ድሉ የጌታ የማታ ማታ ድልኛ ጌታ ቀናት ቢረዝሙ ቢረዝሙ የለመነው አንድም አልጎደለም። ዛሬያየን ሁሉንም ሁሉንም ዛሬያየን ሁሉንም ሁሉንም ዛሬያየን ሁሉንም ሁሉንም ዛሬ ያየን ሁሉንን ሁሉንን አሜን ምስጋና፣ አሜን ምስጋና በእልልታ። የማታ ማታ ድሉ የጌታ የማታ ማታ ድሉ የኛ ጌታ። ዴቪድ እዚህ ላይ ስላይዱን አወጣው። አንድ አምስት ደቂቃ ውስጥ ልጨርስላችሁ እንዴ ትፈልጋላችሁ? አምስት ደቂቃ ውስጥ እሺ ጥሩ። ታንክ ዩ ዴቭ። ያው የኢትዮጵያ ካርታ ነው የወጣው። መጀመሪያ ላይ ሪሰንት ትሪፕ አፕዴት ይላል። ከፌብሯሪ 25 እስከ ማርች 26 ነው። ጄኔራል ፕላን ኦፍ ዘ ቪዚት ነግሪያቸዋለሁ። አምስት ፕላኖች ነበሩት እና ይሄ ደብረ ብርሃን ጉባኤ ውስጥ የነበረ ነው እና ደብረ ብርሃን ጉባኤ ከአፋር ከምንጃር ከተለያየ ቦታ የመጡ አገልጋዮች ሰኞ ቀን ሁለት ትምህርት አስተምሬ የአገልጋዮች ፍራተርናል የሚባል ነገር አለ፣ ወንድማማችነት። እና ምሳ አብረን እንድንበላ የተለያየ ገጠሮች ስለሚያገለግሉ ለማበረታታትም፣ ምሳ እንዲህ አይነት ነገር አብሮ ማድረግ ጥሩ ስለሆነ ብቸኝነት እንዳይሰማቸው እንዲበረታቱ ለማድረግ እንደዛ ተደርጎ ነው። ሰኞ ዕለት ጥሩ ጊዜ ነበር። ከዛ ዲልዲማ ባፕቲስት ቸርች ነው በሳምንቱ የሄድኩት። እዚህ ሞጆ ገጠር ውስጥ ነው የእናት እህት ያለችበት ቦታ ሁለት መቶ ካሬ ሜትር ቦታ ለቸርች ቦታ ሰጥታለች። እዛ ነው ይህ አምልኮ ያለው። እነዚህ የቤተ ክርስቲያን መሪዎች ናቸው። አብሬ ከመሪዎች ጋር እና ጥሩ ጊዜ ነበረን። ያው የእነሱን አገልግሎት ከፍ ወዳለ ደረጃ ለማድረስና አካባቢው በሙሉ እንዲደርሱ የተለያዩ ሀሳቦች ላይ ውይይት ለማድረግ ጭምር ነው። ያው በጣም ሞቃት ነው። ቆርቆሮ ቤት ውስጥ ነው የሚያመልኩት። ምሳ የበላ ነው፣ ውጭ ነው የህብረት ምሳ በልተን ነበር እና ጥሩ ነበር። ባህር ዳር ከተማ ስለ ስላሴ ለማስተማር ጥያቄ አቅርበው ልኝ ነው የአብያተ ክርስቲያናት መሪዎቹ እዛ ባህር ዳር ወደ ስልሳ መሪዎች መሰረተ ክርስቶስ ቤተ ክርስቲያን ውስጥ ቅዳሜ አርብ ሙሉ ቀን ቅዳሜ ሙሉ ቀን ነው ስብሰባ የነበረው። ከሰዓት በኋላ በጣም ስለሚሞቅ ውጪ ላይ ነው ስብሰባው ይደረግ የነበረው እና ጥሩ ጊዜ ነበር። ከዛ አማኑኤል ባፕቲስት ሁለት ባህር ዳር አለች እዛ አገልግ ያለው ሁለት ሺ ካሬ ሜትር ቦታ አላቸው። ገና ቸርች አልሰሩም። ያንን ሁሉ ለመወያየት ሀሳቦች ጭምር ለመከፋፈል እዛ ሄጀ ነበር። ጠዋት ላይ በጣም ወደ ሶስት ሺህ ሰው የተሰበሰበበት የሙሉ ወንጌል ቤተ ክርስቲያን ነው ያገለገልኩት እና ይሄ የዲልዲማ ቸርች የተቆረጠ ፎቶ ነው። ከዛ ዝዋይ አማኑኤል ባፕቲስት ቅድም ያልኳችሁ ዝዋይ አማኑኤል ባፕቲስት ያውኛ በቤቴ ውስጥ ነው እናትና ኔ የጀመር ነው በቡሽ እድሜ ነው ማለት ነው የተጀመረው። እና በጣም አድገው አሁን አስራ አራት የሚሽነሪዎች በአካባቢው አላቸው። የተለያየ ቦታ እየገዙ በጣም ጥሩ ስራ ነው እየሰሩ ያሉት እና የወንጌል ማህበርተኛ የሚል ፕሮጀክት አቋቁሞ ሰዎች በየጊዜው ለሚሽነሪዎች ደሞዝ ራሳቸውን እንዲችሉ እየተደረገ ጥሩ እንቅስቃሴ ነው ያላቸው። እኔ ቅዳሜ እለት በፓወርፖይንት የዚህ የስላሴ መጽሐፍ ቅዱስ ማህበርን ስራ ለዝዋይ ከተማ ከብዙ ቸርቾች መሪዎች መጥተው ፕሬዘንት እያደረግኩ ነበር። ያው ጥሩ ጥሩ ነበር። ጥሩ ቁጥር መሪዎች የመጡት እና ከዛ እሁድ ለት ከሰዓት በኋላ ጠዋት አገልግዬ በቸርች ውስጥ በጣም ብዙ ሰዎች ከየአጥቢያው ተሰብስበው መጽሐፍ ቅዱስ ለምን እንደተተረጎመ ምን እንደተሰራ ተነግሯቸው አንዳንድ ኮፒ ሰጠናቸው። እዚህ ጋ ፓስተር ፍቃዱና ወጣቶች አብረው ፎቶ ተነስተዋል። እንደዚህ ነበር ባጭሩ ነው የማሳያችው። ያው ሰፊ መግለጫ አልሰጠሁም። ለደብረ ብርሃን ላይ የሚገዛ ቦታ ይሄን ቦታ ነው ያገኘ ነው 15.5 ሚሊየን የተባለው እና አሁን ወደ አስር ሚሊየን አለን አካውንታችን ውስጥ ስለዚህ ዴቪድ ቶሎ አምስቱ ሚሊየን ከላከ መግዛት እንችላለን ማለት ነው። ግራውንድ ፕላስ ፎር ነው። አንድ ሁለት ሶስት አራተኛ የመጨረሻው ጣራ እስከ አምስተኛ መውጣት ይችላል። የሚገርም መሰረት ነው ያለው ህንፃው። በጣም በጣም የሚገርም ልክ አዲስ አበባ ሀያ ሰላሳ ፎቅ ያላቸው አይነት ፎቆች አይነት ነው። ኮለኖቹ በብረቶቹ የተሰሩት እና እኔ እንደ እግዚአብሔር ስጦታ ነው የምቆጥረው። እና ቸርቹ በጣም ደስተኞች ናቸው፣ ይህን ቦታ ለኛ ለመግዛት ያው ፊኒሽንጉ ብዙ ያለፋል እግዚአብሔር ያቃል እዚህ ደረጃ ላይ ያደረሰን። ስለዚህ ይህንን የመሰለ ህንፃ ነው የሚኖረን ማለት ነው። እና ያው ቸርቹም ማመስገን ነበረብኝ። በጣም በጣም የሚገርም ነው። እናት ትነግረኛለች፣ ፓስተር ሁሌም ሁሌም እዚህ በቃ ፓስተር ምሩ እዚህ ቦታ ነው እዚህ ቦታ ነው ህንፃ እንጸልይለት እያለ ነው ሁሌም። እና የሚገርሙ ሰዎች ናቸው እነዚህ ሰዎች እና ጌታ ይባርካቸ አንድ ሰው አምነው ብር መላክ በማያውቁት ሀገር አካውንት ተቀምጦ ምን ሊሆን እንደሚችል ሰው አምነው እንደዚህ ማድረጋቸው የሚገርም ነው። እግዚአብሔር እንባቸውንና ልፋታቸውን ቆጥሮ ያንን ቦታ ይሰጠናል። ያው ጸልዩልን ብያለሁ። እናንተም ይህን ስራ ስታስቡ የራሳችን ስራ ስለሆነ ለራሳችንም ሀገር ስለሆነ መጸለይ አስፈላጊ ነው። ክብር ሁሉ ለእግዚአብሔር ይሁን። በአጭር ጸሎት እንጨርሳለን። እንጸልይ ቅዱስ አምላካችን እግዚአብሔር ቸርነትን አብዝተህ በታላቁ ዙፋን ፊት ሰብስበህን እንደ ቃልህና በቃልህ መሰረት እንድናመልክህ ቅዱስ ቃልህን እንድንሰማ እና የተሰጠንን ፍቅር እንድንመለከት እንድናስተውል በጣም አስደናቂ ወደሆነ የራስህ ኅብረት ውስጥ ስላስገባህን ይህንን ከምንም በላይ እንድናከብረው እንድናስተውለው ስለተናገርከን ስላሳሰብክን እና ደግሞ እያንዳንዳችንን በቸርነት ስለዳሰስክን እናመሰግንሃለን። አቤቱ በታላቁ ዙፋን ፊት ነው አሁንም ያለነው። እባክህ የታመሙትን አንተ ፈውሳቸው። በተለያየ ሁኔታ ልባቸው የሚያዝንባቸውን አንተ አጽናናቸው። የጸሎታቸው መልስ አንተ ራስህ ሆናቸው። በሰጠህን ፍቅር መሰረት የእያንዳንዳችንን ህይወት ዳሰው። ቸርነትን ምረትን አብዛልን። በነገር ሁሉ ተመስገን። ሳምንታችንንና ቀሪውን ጊዜያችንን ሁሉ አንተ በመንፈስህ ምራለን፣ ከፍ ከፍ በል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። That's why right. you were busy. You were busy. Uh, you you yes. took Diana home. And now I'm really, really sleepy. Yeah. <laughs> I'm a bit tired. Yeah. Thank you very much. At least you, you warmed us up. <laughs> oh. <laughs> okay. <laughs> I bet your fan wasn't on. Yeah. But you know what? You've, yeah. you've been preaching in really hot places. Yeah. So, yeah. so this is not so. Long. This is <laughs> not. <laughs> Thank <laughs> you.